የመንግስት ኃይሎች ኦሮሚያ ውስጥ እየወሰዱ ያሉት እርምጃ እጅግ አስከፊ ወይም በእንግሊዝኛው ቀጥተኛ አባባል ብሩታል ናቸው ሲል ዓለም አቀፉ የሰብአዊ መብቶች ተሟጋች ቡድን አምነስቲ ኢንተርናሽናል አውግዟል። እርምጃዎቹ ሁኔታውን ከማባባስ በስተቀር የሚፈይዱት የለም ብሏል። በጉዳዩ ውስጥ የተሳተፉ ወገኖች ሁሉ ከአመፃና ከሁከት አድራጎት መቆጠብና ድምፆቻቸውን በሰላማዊ መንገድ ቢያሰሙ እንደሚበጅም ቡድኑ መክሯል። ኒውዮርክ ያሉትን የአምነስቲ ኢንተርናሽናል ዩኤስኤን ከመንግስት ጋር ያሉ ግንኙነቶች ዋና ዳይሬክተር አዶቴ አኩዌን ሳሌም ሶሎሞን አነጋግራ ተከታዩን አጠናቅራለች። የዓለም አቀፉ የሰብአዊ መብቶች ተከራካሪ ድርጅት አምነስቲ ኢንተርናሽናል ከትናንትና ወዲያ ባወጣው መግለጫ የኢትዮጵያ መንግስት በኦሮሚያ ክልል የተነሳውን ተቃውሞ ሰልፍ ላይ የደረሰውን የኃይል እርምጃ ኮንነዋል። መንግስት የኢትዮጵያን ጸረ ሽብር ህግ በመጥቀስ ሰልፈኞቹ ከውጭ በሚያገኙ ድጋፍ የኢትዮጵያን ሰላም ለማወክ የጀመሩት ውከት ነው በማለት የሰጠውን ምክንያት የአምነስቲ መግለጫ አጣጥሎታል። አዶቴ አኩዌ በአምነስቲ ኢንተርናሽናል የመንግስት ጉዳዮች ዋና ዳይሬክተር ናቸው። ትናንትና በስልክ አነጋግሬያቸው ነበር። የኢትዮጵያ የኮሚኒኬሽንስ ጉዳዮች ሚኒስትር አቶ ጌታቸው ረዳ ያነሱትን የውጭ ድጋፍ ምክንያት እንዴት እንደሚመለከቱ ጠየቅኳቸው። የሚከተለውን መልሰዋል። በሚያሳዝን ሁኔታ ይሄ የተለመደ ነው። ይህ ከሀገር ውስጥም ሆነ ከውጭም ለሚሰነዘሩ ትችቶችና ወቀሳዎች ትዕግስት ያለው መንግስት አይደለም። እየተካሄደ ያለውን ሁኔታ ለመታዘብም የሚፈልጉ ነፃ አካላት እንዳይከታተሉት ገድቧል። ለዓለም አቀፉ ማህበረሰብ አሁን ግልጽነት በጣም አስፈላጊ ነው። ምክንያቱም ሰው ማህበራዊ መገናኛዎችን እየተጠቀመ ነው። በሁኔታው ላይ ተአማኒነት ያለው መረጃ ማግኘት ያስፈልጋል። መንግስቱ ቀደም ሲል ካለው ታሪኩ እየወሰደ ያለው እርምጃ አጠያያቂ ነው። በመቀጠልም እንደ ኤውሮፓውያን አቆጣጠር በ2014 በተከተለው ሰልፍ ህይወታቸውን ያጡ ዜጎች ፍትህ አላገኙም። እስካሁን በተጠያቂነት የቀረበ አካል የለም። በአሁኑ ሁኔታ ደግሞ ለውጥ ይኖራል ብለው ለምን ይጠብቃሉ ብዬ ላቀረብኩት ጥያቄ እንዲህ ብለው መልሰዋል። እንደሚመስለኝ ኃላፊነቱ የኢትዮጵያ መንግስት ወዳጆች ለምሳሌ የዩናይትድ ስቴትስ እንግሊዝና የአውሮፓ ህብረት የመሳሰሉት ይመስለኛል እነዚህ የኢትዮጵያን መንግስት የሚደግፉ ሁሉ ድምፃቸውን ከፍ አድርገው ተቃውሟቸውን ማሰማት አለባቸው የዩናይትድ ስቴትስ ፕሬዚደንት በዚህ ባለፈው በጋ ወቅት ከኢትዮጵያ ባለሥልጣናት ጋር ተገናኝተው የኢትዮጵያ ሰብአዊ መብቶች አያያዝ እንዲሻሻል ጠይቀዋል ምንም እርምጃ አልተወሰደም የተሻሻለም ነገር የለም የዩናይትድ ስቴትስ መንግሥት የሰብአዊ መብቶች ሪፖርትም ይህንኑ ነው ያረጋገጠው። ይህ አሁን የተነሳው ተቃውሞና የተወሰደው የኃይል እርምጃ ባልተደገመ ነበር። የእኛ ተስፋ የኦባማ አስተዳደርና ሌሎች የኢትዮጵያ መንግሥት ደጋፊዎች ይህ ግድያ እንዲመረመር ይጠይቃሉ የሚል ነው። እስካሁን የመንግስት ባለስልጣናት አምስት ሰዎች ተገድለዋል ሲሉ፣ የኦሮሞ ፌዴራሊስት ኮንግረስ ዋና ጸሐፊ አቶ በቀለ ነጋ በበኩላቸው ከአርባ በላይ የሚሆኑ ሰዎች ህይወታቸውን ማጣታቸውን ገልጸዋል። የኢትዮጵያ የኮሚኒኬሽንስ ጉዳዮች ሚኒስትር አቶ ጌታቸው ረዳ በበኩላቸው አራት ፖሊሶች መገደላቸውን ከዚህ በፊት መግለጻቸው ይታወሳል።